America. The yeah, the America Dems, radio. Dit is een keizerlijke Ethiopische kroon, vermoedelijk uit de 18e eeuw. ይህ እንደ አውሮፓውያን የዘመን አቆጣጠር በ1998 ዓ.ም ተሰርቆ የወጣ 18ኛው ክፍለ ዘመን ሳይሆን እንዳልቀረ የሚገመት የኢትዮጵያ ንጉሠ ንግሥት ዘውድ ነው። ማብቂያ የሌለው የሚመስል ቁጣና ማስፈራሪያ ያስከተለ ለሀያ ዓመታት ም የግጭት ርዕስ ሆኖ የዘለቀ እዚህ ሮተርዳም ውስጥ ተደብቆ የቆየና በሰሜን ኢትዮጵያ ራቅ ብሎ ወደሚገኘው የመጣበት ስፍራ ነው መለስ ያለበት ልዩ ጥበባዊ ቅርስ ነው ሲል ይንደረደራል። ከብዙ ዓመታት ጥበቃ በኋላ ባለፈው ዓመት እውን ለመሆን የበቃ ረዥም ጉዞ ትረካ ነው። ለ18ኛው ክፍለ ዘመን ታሪካዊ ቅርስ የሚመጥን በቁርጠኝነት የተነሱ አንድ ኢትዮጵያዊ የተከፈሉትንም ዋጋ ይዳስሳል። ይህ ቅርስ የዛሬ 21 ዓመት እጄ ላይ የገባ ነው። እና እንዳገኘሁት ምንድን ነው የወስደንኩት፣ ይሄ የኢትዮጵያ ቅርስ ነው። ከዚህ ቤት በወጣ ኢትዮጵያ ብቻ ነው የሚሄደው እንጂ ሌላ የትም አይሄድም ብዬ ነው ወስደንኩት። እና ከሀያ ዓመት ጥበቃ በኋላ በህልሜም በሆኔም ያላለምኩት ነው። የሆላንድ ነዋሪው ባለታሪኩ እንግዳችን ሲራክ አስፋው ይባላሉ። ቀደም ብለን የሰማነውን ቪዲዮ መሰረት ባደረገ ውይይት ቆየት ብሎ ይመልሳሉ። ጠብቋቸው። የመጀመሪያዋ ጽሁፍ ልካቴ የተፈጭተዋል ጥፌ ግሩፕ ውስጥ ተሳስነባቸው አንዳንዶቹ አንድ አይደለህም እውነተኛውን ጸሐፊ ንገረን ምናምን የሚሉ ነገሮች መጡ። ከዛ እንግዲህ እነሱንም ለማሳመን ይሁን ምን ይሁን አላውቅም፣ በተከታታይ አንዱ ለሶስት አራት የሚሆኑ ጸፌ አቀረብኩኝ። አንዳንዴ እንደውም በቪዲዮ ሁሉ ለማየት ፈልገው ነበር ስጽፍ መሳሌ በዚህ ዩናይትድ ስቴትስና በዓለም ዙሪያ የሚገኙ በርካታ ሀገሮች ከተሞች እንደ ደጃፍ በተዘጉበት ከሁለት ሳምንታት በፊት በተሰናበተው የአውሮፓውያኑ 2020 ከጭንቀትና ግራ እንዳጋባን ከዘለቀው የኮቪድ-19 ፈተናና ኑሮ አሻግረው ያለን ሕይወት ለዛ የሚፈነጥቁ ሀሳብ ወለድ አጫጭር ታሪኮች አማርኛ ለመጀመሪያ ጊዜ ብዕሩን ካሟሸ ደራሲ ጋር ከምናደርገው ቆይታ የተወሰደ ነው። ከዚህ ቀደም ሶስት ከፍ ያለ ግምት የተሰጣቸው ዳጎስ ያሉ ታሪ ካዘል የፎቶ መጽሐፍት በእንግሊዝኛ ጽፏል። ደራሲና የፎቶ ጥበብ ባለሙያው እሱ ባለው መዓዛ ዛሬ አብሮን ያመሻል። የአዲስ አበባ መስኮት ሲከፈትም ንጉሤ አክልሉ ከነገ በስቲያ ስለሚከበረው ጥምቀት የተሰናዳ ዝግጅት ይዞልን ቀርቧል። እሁድ ጥር ዘጠኝ ሁለት ሺህ አስራ ሦስት ዓ.ም። ጤና ይስጥልኝ። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን እንደምንሰነበታችሁ። ለዕለቱና ለሰዓቱ ከተሰናዱት ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ሰዓቱ የዓለም ዜና በኋላ መለሳለሁ። እንዳትሄዱ። ጤና ይስጥልኝ። እንደምናመሻቸው አድማጮች፣ ከሰዓቱ የዓለም ዜና ጋር ጽዮን ግርማ ነኝ። በሱዳን ምዕራብ ዳርፉር አልጂና በተባለች መንደር በታጣቂዎች በተከፈተ ጥቃት ቢያንስ አርባ ስምንት ሰዎች መገደላቸውን እና ዘጠና ስምንት ሰዎች ደግሞ መቁሰላቸውን የአካባቢውን ዶክተሮች ጠቅሶ ሱና የተባለው የሱዳን ቴሌቪዥን ጣቢያ ዘገበ። ጥቃቱ የተፈጸመው የተባበሩት መንግሥታት ድርጅት የሰላም አስከባሪ ኃይሎች ሁከቱ የጨመረ የሄደበትን አካባቢ ለቀው ከወጡ በጥቂት ሳምንታት ውስጥ ሲሆን በዳርፉር የጠበቆች ማህበር የሰብአዊ መብት ተሟጋች ድርጅት ባወጣው መግለጫ የግጭቱ መባባስ ምክንያት የማሳላት ጎሳ አባል የአረብ ጎሳ አባልን በጩቤ መሞጋቱ ነው ብለዋል። ታጣቂ ቡድኑ ይህንን የግለሰቦችን ግጭት አጋጣሚ በመጠቀምም የአልጂና አካባቢ ሰዎች ላይ ጥቃት ከፍቶ ቁጥራቸው የበዛ ሰዎችን ገድሎ አቁስሏል ብሏል ማህበሩ። ዓለም አቀፍ የኮቪድ-19 ሁኔታን ወደሚመለከተው ዘገባ ስናልፍ በመላው ዓለም በኮሮና ቫይረስ የተያዙ ሰዎች ቁጥር 94.5 ሚሊዮን መድረሱን የጆን ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ ወረርሽኝ መረጃ ማዕከል የዛሬ መረጃ አስታወቀ። 23.7 ሚሊዮን ህዝቦቿ በቫይረሱ የተያዙባት ዩናይትድ ስቴትስ አሁንም በተያዦች ቁጥር ቀዳሚ ስትሆን፣ ህንድ በ10.5 ብራዚል ደግሞ በ8.4 ሚሊዮን ሁሴን ተያያዦች ቁጥር ሁለተኛና ሶስተኛ ሆነው እየተከተሉ ነው። በካሊፎርኒያ የሎስ አንጀለስ አውራጃ አንድ ሚሊየን ሰዎች በኮቪድ-19 በመያዛቸው በዩናይትድ ስቴትስ የመጀመሪያው አካባቢ ሆኗል። እንግሊዝ ውስጥ የታየው አዲሱ በፍጥነት የሚተላለፈው ቫይረስ መታየቱም ተገልጿል። የሎስ አንጀለስ አውራጃ የጤና ዲሬክተር ዶክተር ባርባራ ፌሬር እንደተናገሩት በእንግሊዝ የተከሰተው አዲሱ አይነት ቫይረስ ሎስ አንጀለስ አውራጃ ውስጥ መታየቱ እጅግ አስቸጋሪ ነው ብለዋል። ምክንያቱም በአሁን ሰዓት 7500 ሰዎች በቫይረሱ ምክንያት ሆስፒታል ተኝተው በመታከም ላይ ናቸው በማለት ስጋታቸውን አካፍለዋል። ኖርዌይ የፋይዘር ኮቪድ-19 ክትባት ከወሰዱ በኋላ ሕይወታቸው ያለፈውን 25 አዛውንቶች ጉዳይ በመመርመር ላይ ትገኛለች። ነገር ግን የሀገሪቱ የመድኃኒት ኤጀንሲ ክትባቱን ከወሰዱ በኋላ ሕይወታቸው ያለፈው ሰዎች ቀድሞውኑ ከፍተኛ የጤና ችግር ነበረባቸው ብለዋል። በአፍጋኒስታን ሁለት ሴት የጠቅላይ ፍርድ ቤት ዳኞች ዋና ከተማዋ ካቡል ውስጥ በጥይት ተመተው መገደላቸውን የአፍጋኒስታን ባለስልጣናት አስታወቁ። የፍርድ ቤቱ ቃል አቀባይ እንደተናገሩት በዛሬው ዕለት ዳኞቹ የተገደሉት ወደ ስራ እየሄዱ በነበረበት ተሽከርካሪ ላይ ያልታወቁ ታጣቂዎች አድፍጠው በከፈቱት ተኩስ ነው። ከእነርሱ ጋር የነበሩ አንድ ሌላ ሴት ዳኛ እና ሴት የመኪናው አሽከርካሪ መቁሰላቸውን የከተማው ፖሊስ አስታውቋል። የአፍጋኒስታን ባለስልጣናት ወደ 250 ሴት ዳኞች ና አራት መቶ ሴት አቃቢያተ ሕግ እንዳሉ ገልጸዋል። በአገሪቱ ዛሬ የተቀሰቀሰው ሁከት በካቡል አካባቢ የሚገኙ ባለስልጣናትን፣ ፖለቲከኞችን፣ አቃቢ ሕግ፣ ዶክተሮችን፣ ጋዜጠኞችን ና የሲቪል ማህበረሰብ ተሟጋቾች ላይ ያነጣጠረ መሆኑም ተገልጿል። በዳኞቹ መገደል ላይ እስካሁን ኃላፊነት የወሰደ አካል የለም። የታሊባን ቃል አቀባይ ድርጊቱን ክዶ አስተባብሏል። የአገሪቱ ፕሬዚዳንት አሽራፊ ጋኒ ግን ጥቃቱን አውግዘው ከጥቃቱ ጀርባ የታሊባን ቡድን እጅ አለበት ሲሉ ወቅሰዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ተመራጯ ምክትል ፕሬዚዳንት ካማላ ሃሪስ በመጪው ለሚፈጽሙት ቃለ መሐላ የመጀመሪያዋን የላቲን የጠቅላይ ፍርድ ቤት ዳኛ ሶኒያ ሶቶ ማየርን መምረጣቸው ታወቀ። የመጀመሪያዋ ጥቁርና የደቡብ ኢስያን ቀላቅለው የያዙት ሴት ፕሬዝዳንት በመጀመሪያዋ የላቲን ጠቅላይ ፍርድ ቤት ዳኛ ቃለ መሐላ ሊፈጽሙ መሆኑ ታሪካዊ ክስተት ነው ተብሏል። በመጨረሻም የኢንዶኔዥያ የነፍስ አድን ሰራተኞች ባለፈው ሳምንት በተከሰተው ርዕደ መሬት ካፈራረሳቸው የመኖሪያ ቤቶችና ሕንጻዎች ውስጥ ተጨማሪ የሞቱ ሰዎችን እያወጡ ናቸው። በዚህ አደጋ እስከ ዛሬ ድረስ 78 ሰዎች ሞተዋል። 800 ሰዎች ደግሞ የመቁሰል አደጋ ደርሶባቸዋል። በሬክተር ስኬል 6.2 በተመዘገበው በዚህ ረደ መሬት የደረሰው አደጋ ከፍተኛ ነው ተብሏል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ጊዜ በዚሁ አበቃ። ከቀሪ የእሁድ ምሽት የራዲዮ መጽሔት ቅንብሮች ጋር አብራችሁን ቆዩ። ጤና ስጥልኝ እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ እሁድ ጥር 9 2013 ዓ ም የራዲዮ መጽሔት ጀመረ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ለምሽቱ ከተሰናዱት ልዩ ልዩ ቅንብሮች ጋር እስከ አራት ሰዓት አብሬያችሁ አመሻለሁ። ቀዳሚ ወዳደረግነው ቅንብራችን ከማምራታችን አስቀድመንም ታዲያ በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም።

ከሙን እፍ በለው፣ ነበልባሉን አልማው። ፋኖቱን ሰው ይትቦልቦል ወደ ላይ ይቀጣጠል ችቦ። ሰው እንዴት ይኖራል ጭላንጭል ተርቦ? መጋቢት ስምንት ሁለት ሺህ አመተ የብርሃን እርሾ ገጣሚው የአዲስ አበባ ዩኒቨርስቲው የጋዜጠኝነትና የኮሚኒኬሽን ትምህርት ቤት መምህሩ ዶክተር ተሻገር ሽፈራው ነው። ከዚህ ቀደም በገዛ እንደ በቱ ባነበበልንና የሳምንቷ ምርት ባደረግናት የብርሃን እርሾ የተሰኘች ግጥሙ የራዲዮ መጽሔት ቅንብራችን ጀምረናል። አሁን የምሽቷን ቀዳሚ ስልት እናስከትል። ወጣቱ ድምፃዊ እሱ ባለው ይታየው ነው እንደ ወይን እያለ የሚያቀነቅንልን Ahun guzo was alsras met de jonge klazamen karutherdamno menen sao. Dit is een keizerlijke Ethiopische kroon, vermoedelijk uit de 18e eeuw. Gestolen in 1998 al 20 jaar. Een onderwerp van conflict. Dat resulteert in een eindeloze serie prijsstelefoontjes. Een uniek kunstvoorwerp, verborgen gehouden in Rotterdam, moet terug naar de plek waar het thuis wordt, Een stad in het afgelegen noorden van Ethiopië. hier het noorden van Ethiopië. አቶ ሲራክ በቅድሚያ እንኳን ወደ ዝግጅት ክፍላችን ብቅ አሉ። አመሰግናለሁ አቶ አሉላ እንኳን ደህና ቆየኝ። አቶ ሲራክ ማክስ የተባለ የፕሮዳክሽን ኩባንያ የቀረጸው እና የህይወት መንገዶን ዛሬ በሰፊው የምንወያይበትን ለየት ያለ ታሪክ የሚመለከት ቪዲዮ ነው በመግቢያ ያደመጥነው ነው። አርባ ሁለት ደቂቃ የሚዘልቅ ልዩ ታሪክ የሚጠርቅ ቪዲዮ ነው። በደች ቋንቋና በእንግሊዝኛ ተመልሶ ይተረካል። እርሶ የቋንቋውም ተናጋሪ ነው። ምናልባትም ከእድሜው ሀያ አመቱን የወሰደ የረዥም ጉዞ ታሪክ ነው። ስለ ምንድን ነው ይሄ ታሪክ? አዎ አቶ አሉላ፣ ይሄ ቅርስ የዛሬ ሀያ አንድ አመት እጄ ላይ የገባ ነው እና እንዳገኘሁት ምንድን ነው የወሰንኩት ይሄ የኢትዮጵያ ቅርስ ነው። ከዚህ ቤት ከወጣ ኢትዮጵያ ብቻ ነው የሚሄደው እንጂ ሌላ የትም አይሄድም ብዬ ነው የወሰንኩት። እና ከሀያ አመት ጥበቃ በኋላ በህልሜም በእውነም ያላለምኩት ነው። በእርግጥ ኢትዮጵያ ውስጥ ለውጥ ይመጣና አዲስ ጥሩ ብሩህ ጊዜ መጥቶ ጠቅላይ ሚኒስትር ዓብይ አህመድ የሚመሩት እነዛ ሰዎች ልክ ስልጣኑን ሲይዙ ይሄ ነገር አሁን መመለሻ ጊዜው መጥቷል። ስለዚህ አሁን ሊጀምር ብዬ ጀመርኩት። ያው ከሰሜን ኢትዮጵያ ነው። ያኮቦ ፕሮፌሰር ያኮቦ ከኦርድ ዩኒቨርሲቲ እዚህ ቤት መጥቶ የቅርሱን እውነተኝነት እንዳረጋገጠው በተለም ሰሜን ኢትዮጵያ ተነስቶ ሰርቆ እዚህ ደረገ ግሩም ጥያቄዎችን እናነሳለን። የቅርሱም ታሪክ የተጓዘውን መንገድ እርስዎ የገጠሞትን ቀደም ብለው ጨረፍ አድርገ ያነሷቸውን ሁኔታዎች እናያለን። ግን እነኚህ ያለፈው ሀያ ዓመታት ቀላል እንዳልነበሩ በቪዲዮ በደንብ ይተረካል። ድንገት ሊፈነዳ የሚችል አንዳች ሚስጥር የያዘ ይለዋል በቪዲዮ እንግሊዝኛውን ነው ወደ አማርኛ የመለስኩት። የተሰረቁ የኪነጥበብ ስራዎችና ቅርሶችን መርማሪ የሆነ አንድ ሰው ጋር የጀመሩትን ጉዞም ይተርካል። የመጀመሪያው ሰው አርተር ብራንድ በዚህ ሁኔታ ውስጥ መከሰታቸው ሁኔታውን ሁሉ የቀየረ ይመስላል። ከዚያ በፊት የነበረው ሀያ አመታት ግን አደገኛም ፈታኝም የነበረ ይመስላል። እና እስኪ መለስ ብለው በመጠኑ ያጫወቱን ስለሱ። ጊዜ እንግዲህ ይሄ ያለፈው ሀያ አመት እኔ ቅርሱን ሳገኘው በዚያን ጊዜ የህይወት ጓደኛ የነበረች ኢትዮጵያዊት ዶክተር አንድ ላይ ስንኖር፣ እሷ ማታ ስትሰራ የነበረው ወረቀት ጠፍቶ ያንን ወረቀት ፍለጋ የኔም ሳምሶናይት ድሮ ሳምሶናይት እያያዝን ነበር ወደ ቢሮ የምንሄደው፣ አሁን ሆነማ። እና የኔም ሳምሶናይት ውስጥ አይቼ የለም ወረቀቷ። በቃ እስኪ እንግዳ ማረፊያ ቤት ውስጥ አይሆን አይቀርም ማለች፣ እዛር ሄደን እውነትም አንድ ቦርሳ አለ የዛን ጊዜ ፓይለቶች የሚሉ ቦርሳ እሱን እንትን ስር ያገኘ ነው እና ኢትዮጵያን አብልጠን እንወዳለን ብልም ያጋነንኩት አይመስለኝም እና አምመን ሁለታችንም በተለይ በዚህ ቤት በኩል ማለፉ ይሄ የኢትዮጵያ ቤት ነው። እዚህ በኢትዮጵያ መደራደርም የለም እና ማንም ኢትዮጵያዊ ዝም ብሎ ማላውቀውም ሰው እዚህ ቤት ከርሞ ሄዶ ያልቃል እና ስለዚህ እምነትም አጉደል ነው እና ልክ ሳየው፣ በዛ ላይ እኔም በስደት ነው የመጣሁት። እስኪ ሂድ እናሳያቸው ተብዬ በቦሌ በኩል አይደለም የመጣሁት እና ስለዚህ እንደዛ ለተሰደድኩላት እየናፈኳት ሁል ጊዜ ደርግ እስኪወድቅ ድረስ ሳልሄድ ቆይቼ እንደዛ ሲፈጠር ያማል። እና ከዚያ እንግዲህ ኑ ተጀመረ አምጣ አላመጣም። ይሄንን ማድረግ ያለበትን የሚመስለኝ የህግ አስከባሪው ክፍል ነው የኢትዮጵያ በጣም ደህና ሰዎች ከኢትዮጵያ የሚመጡም ነበሩ፣ ብዙ ጊዜ የሚመላለሱ እዚህ ፓይለቶች። እናም አንደኛውን በጣም እንደ ወንድሜ ነው ፓይለት ነገርኩት። ወደዚህ ከኢትዮጵያ ቅርስ ይዞት የመጣው እና ስለዚህ ይዘህ ሂድና አንተ አትፈተሽም፣ እንደምንም ብለህ ይዘህ ግባና ለአንድ ደብር ኃላፊ ወይ ለቤተ ክርስቲያን ኃላፊ አባቴ ደህና ቀን እስኪመጣ ድረስ ያስቀምጡት በልና ስት ስለው ያመሃን እኔ አንተም በሆንክ ከእነዚያም ሰዎች ጋር አልጠላም። አሁን ምክንያቱም የፈለጉትን ማድረግ የሚችሉ ናቸው ኢትዮጵያ ውስጥ አለኝ። እንግዲህ አንተ እንደሱ ካሰብክ እኔ አልደራደርም በዛ አልኩኝ። ከዛ በኋላ ቤቱ በደንብ መጠበቅ ጀመረ። አሁን ለንደን የሚኖር ጥሩ ወንድም ያለ የዛን ጊዜ እዚህ ቤት የማይጠፋ እሱ አሁን ነው ያወቀው፣ ዘውዱ እዚህ ቤት እንደነበረ ምክንያቱም ለእሱ አስጠንቀቂያ ሰጠሁት። ማንም ሰው ይመጣ ከሆነ እንዳታስገባ እኔ ከሌለው ማንም ሰው ሰው ሲደውልም እንዳትከፍት ናም ብያው። አሁን በቅርቡ ደብዳቤ ጻፈልኝ ይሄ ነገሩ በይፋ ከወጣ በኋላ ለካ ትዝ ይለኛል ቤት ውስጥ እንደዛ የሚያደርግህ ያንን አስቀምጠህ ነው። እና እኔ እኮ ይሄ ልጅ ምን ነክቶት ነው እያልኩ ሁልጊዜ አይሄድ ነበር ይላል። ከዛ እንግዲህ አሁን አርተር ብራንድ እና እኔ ለምሳሌ ስንገናኝ ቤታችንን አይተን ሁለታችንም አሀ ለካ አንድ አይነት ነው የምናስበው ተባባልን። ሁለታችንም ሶስተኛ ፎቅ ላይ ነው የምንኖረው እና የብዙ ሰው ቤት አልፈህ ነው እኔ ቤት መምጣት እንትችል። ዝም ብላ መምጣት አትችልም። ይ ወጥቼ ስገባም ምን ተፈጥሮ ይሆን ሰው መቶ ይሆን ምናምን ላለሆኝ። ግን በጣም መፈራ የነበረው እሳት ነው እና ቤቱ ሙሉውን የእሳት መቀላቀያ ነበረው። ፊልሙ ሲቀዳ ነው እንደውም ካሜራቸው፣ ድምፅ የሚመጣ ድምፅ አለ እዚህ ቤት ብለው ስንፈልግ እኔ ራሴ የረሳኋቸው በየቦታው የተወሸቁ የእሳት መከላከያዎችን እየፈለግን ያወጣ ነው። የእሳት አደጋ እንዳይነሳ፣ በዚህ ቅርስ ሳቢያ እሳት አደጋ ከተነሳ ቅርሱም ላይ ጉዳት እንዳይደርስ፣ ውድመትም እንዳይከተል ስጋት ነበረት። እዚህ ሀገር እሳት የመነሳቱ እድል አለ። ሁል ጊዜ ወቅ ቤቶች ናቸው፣ ትደራርበህ ነው የምትኖረው እና ስለዚህ ጭንቁ ምንድን ነው? አንድ ነገር ተከስቶ ቅርሱ ቢጎዳ ምንድን ነው መልስ የምሰጠው? ለኢትዮጵያ ሕዝብ ምንድን ነው መልስ የምሰጠው? አንተ ማነህና ነው ነጥቀህ ቅርሳችንን እንዲህ የምታበላሽብን? ትክክለኛም ጥያቄ ነው። ማን አንተን ወክለናለህና ይባልስ የሚለው አስጨንቀሃል፣ እና ስለዚህ ሁል ጊዜ ሰውነትህ እያለቀ ነው የሚኖረው። ከዛ ላይ ከዛ በኋላ እዚህ ቤት የምታመጣውን ሰው በደንብ ገምግመህ ነው እንጂ እንደ ድሮ ዝም ብሎ እንትና ቪዲዮ ላይ ያስረዳል። አሁን እንዳሉት የተለያዩ ሰዎች ወደ ቤቶ መጥተው እንደሚያልፉ በዚያ የሚያልፉ ሰዎች ደግሞ ድንገት ወደ ሌላ ቦታ ከሚሄደው ጀምሮ በፖለቲካ እንቅስቃሴ ውስጥ ንቁ ተሳትፎ ያላቸው ወዳጅ ጓደኞቻቸው እንደሚመጡ እና ያን አይነት ነገር ከዚያ ቀደምም ለረጅም ጊዜ እንዳደረጉት፣ ነገር ግን ድንገት ይሄን ነገር ያዩበት ሁኔታ ቀደም ብለው እንዳጫወቱን የህይወቶንም አቅጣጫ እንደቀየረ ያስረዳል ቪዲዮ ላይ እስኪ ትንሽ ገፋ አድርገን እንሂድ። ይህን ሀያ ዓመታት እንዳሉት እጅው በገባበት ጊዜ መስጠትም ወደ አገሩ መመለስም ሌላ ቦታ ማስቀመጥም የማይቻልበት ቦታ ውስጥ የገቡ ይመስላል። በኋላ ላይ የገጠሙት ቅርሶች መርማሪ ባለሙያ በርካታ ቦታዎች መሰል ስራዎችን መስራታቸው በዚሁ ምስል ላይ ይታያል። ሞንቴ ካርሎ፣ ዩክራይን፣ በርትስ ጋደን፣ የጀርመኗ ብዙ ቦታዎች እንዲህ አይነት የተሰረቁ ንብረቶች በየቦታው አስሶ የማግኘት ልማድ ያላቸው በመሆናቸው ይሄ ቅርስ ሲራክን እራሱንም እርስዎንም ይዞት ሊጠፋ ይችላል፣ እርሱም ይጠፋል የሚል ስጋት እንደነበራቸው እንደነገሮት እዚህ ምስል ላይ እናያለን። በሳቸው ሲተረቅ የሰማሁት እስኪ ያስረዱን። በዚህ ጊዜ ምንድን ነበር ዓላማው? ምንም ማድረግ ባልቻሉበት ሁኔታ እጅ ባቆዩበት፣ በሌላ በኩል ደግሞ ቅድም እንዳሉት ማን ይሄን ኃላፊነት ለራስዎ እንዲወስዶ አስገድዶት ለሚል ጠያቂም አንዳንዴ ደግሞ ከአንዱ ወስዶ ለግል ጥቅምም ማዋል ለራስም መበልጸጊያ ሰው ሊያደርገው ይችላል። ማስረዳትም የሚችሉበትም አዳጋች ይመስለኛል። እና ምን ሊያደርጉ አሰቡ? ምንድን መሰለህ ያደረኩት፣ አቶ አሉላ መጀመሪያ እቃው ቅርሱ እጅ ውስጥ ሲገባ ኢትዮ ዲስከሽን ፎርም ላይ ወጥቼ፣ ይህ እንግዲህ በኢትዮጵያ 1990 በፈረንጆቹ 98 ነው። ቅርስ አለ አራት መቶ ዓመት ያህል እድሜ ያለው እና ምን ይደረግ ነው ግን ማንነቴ አይታወቅም። ሀሳብ ጥሩ ሀሳብ የሚያመጣ ሰው እና ነበር የፈለኩትና ማንነቱን ሳይናገሩ ውይይት ቀሰቀሱ። አዎ ይሄ ፎርም እንግዲህ ከመጀመሪያዎቹ በዘጠና ስምንት በጣም ትንሽ ሰው ነው ዌብ ላይ እንትን ማድረግ ያለ ይችል የነበረው እና ብዙ ኢትዮጵያውያኖች ሀሳብ ሰጡበት። እኔ እንኳን የፈለግኩት ነፍሳቸውን ይማረው ፕሮፌሰር አለም ይሸቴ፣ ከጣሊያን ወንድሜ ፕሮፌሰር ተከስተ ነጋሽ ከስዊድን እነሱ እነሱን እና እኔ ፈልጌ የነበረው አንድ ሰው ከመሃል ብድግ ብሎ የት አካባቢ ነህ የሚል ነበር የመሰለኝ። እና እሱ እንትን አጥጋቢ ሳይሆን ሲቀር የሙዚየም ዳይሬክተሮች ጋር መሄድ ጀመርኩኝ። ደብዳቤ የተጻዝፍ ምናምን ሄጄ እንደዚህ ቅርስ ቢገኝ ምንድን ነው የሚደረገው ስል ምን አሳወቁኝ። ለመንጠቅ እንደሚፈልጉ ግልጽ ሆነ ሁኔታቸውን ሳይ። አዎ እና የት ነው ምናምን ነው ጥያቄው። ከዛ ከአንደኛው ሀገር በጣም ስንግባባ ልቅሴት ናቸው ምናሉኝ፣ አስራ ስምንት ዓመት አንተ ጋር ከቆየ ያንተ ሀብት ነው የሚሆነው። እኔ እኔ ሀብት እንዲሆን አይደለም የምፈልገው እኔ እንዲመለስ ነው የምፈልገው እና ምን ማድረግ ይቻላል እስከዛ ድረስ የት መቀመጥ ይችላል ስላቸው፣ ይሄ በጣም ከባድ ነው የሀገር የሰው ሀገር ቅርስ ይዞ እንትን ማለት እና ሌሎች ሙዚየሞች ሊወስዱ ይችላሉ። እኛ ግን እኔም ውሰዱ አላልኩም። አሁን እንደዛ ስታገል ኑዛዜ ማውጣት አለብኝ አልኩኝ እና አሁንም አለች ጥሩ ወዳጄ የቃል ጽሑፍ ሁሉ ጊዜ የምጽፍልኝ ቤታቸው ሄጄ የቃል ጽሑፍ ሁለት ገዝ እኔ ሲራ ካስፋው እንደዚህ ቅርስ ይዤ ምናምን። አሁን በዛ ላይ የኤርትራው ጦርነት ልክ አስማሚያው ላይ ነው እና ጦርነቱ ተነስቶ አደጋው እንዲህ ከሆነ እንዲህ እንዲሆን፣ ጦርነቱ ሲያለቅ የኢትዮጵያ ሁኔታ እንዲህ ከሆነ እንደዚህ እንዲደረግ ህወሀት ለሚቀጥለው ሀያ አመት ኢትዮጵያን ጠባቂ፣ ሰብአዊ መብትን አክባሪ፣ የኢትዮጵያን ጥቅም አስጠባቂ ከሆነ እነሱም ኢትዮጵያውያኑ ስለሆኑ ለእነሱ የማይሰጥበትም ምንም ምክንያት የለም። ዋናው ቅርሱ መመለሱ ነው። እንደዛ የሚል ያንን ዶክመንት አጻፍኩኝና ስጠብቅ፣ አሁን እነዚህ የቅርሱን ያመጡት ሰዎችም አይተውኝም በየጊዜው እንትን ይላሉ ይጽፋሉ። በር ላይ ይመጣሉ። ይሞካከራሉ። የመኪናዬን ሞተር ሁሉ ነክቶ የመኪና ሞተር እንደሞቀ ነበረ። በር አልከፈትክም። እሷም ጨከነች። ጓደኛ ምናምን ስሟን ሁሉ ጽፎ በደምብ ደብዳቤ በጁ አለ። ያሁሉ ዶክመንት የተጻፈ እና ከዛ በፋክስ ወዲህ ወዲያ ስንባባል በ2013 በፈረንጆች እኔ አየህ ሁልጊዜ የማስበው እኔ ከሞትኩ በኋላ ነው የሚመለሰው ነው ህወሓት ይወድቃል ብያ አልጠበቁም። ስልጣን ላይ ለነበረው መንግስት ለመስጠት ግን አላሰቡም። በዚህ ምክንያት ነው ማቆየት የፈለጉት። ምክንያቱም ውል እንትን ቅርስን የሚያህል ነገር አንድ ሰው ዝም ብሎ ሊያወጣው አይችልም። መንግስት ውስጥ በአገር ጥላቻም፣ በሙስናም፣ በገንዘብ መታለልም በጣም ባለስልጣን ትልልቅ ሰዎች ቦሌ ላይ ይሄ እቃ ይለፍ ብለው ካልፈቀዱ አልፍም እኔ ባለፈው ጊዜ አንድ እንትን አረቄ ብይሼ እሱንም ለማውጣት አትችልም እንኳንስ ቅርስን የሚያህል ነገር በጣም ትልቅ ነው እና ምንድን ነው አሁን ያሰብኩት ቆይ እንግዲህ ይሄ ነገር አሁን የመንግስት መውደቅም አላዋጣም ምክንያቱም እነሱም ጎበዞች ናቸው አሜሪካኖቹን በደንብ አርገው የያዙ እዚህ ምዕራቦቹ ጋር ደንበኛ ወዳጆች ሆኑ ቻይናዎቹ ጋር ደንበኛ ወዳጆች ሆኑ አገር ከነ ህዝብ ይሸጣል በጨረታ ስለዚህ ንውሰዱ ሲባል ሁሉም መጥቶ በመወጨቅ ፈለገ እና ሁሉም ወዳጃቸው ሆነ አሁን በዛ ላይ ይሄ የሶማሊያው ጦርነት አልሸባብ ለወያኔ እንትን ሰጠው ጉልበት ሰጠው አሁን እንደዛ ይሄ ሲሆን ይሄ ቃ እንግዲህ እኔ በህይወት እያለው ኢትዮጵያንም አላይም እቃውም የሚመለስ አይመስለኝም ስለዚህ በ2013 ልጄ የዛን ጊዜ ገና 11 ዓመቷ ነው የሀበሻ ቀሚስ በደንብ አለበስኩኝና የግራኝን መጽሐፍ በትንሹ ተርጉሜ በዛ ጊዜ ስለነበረው ስለነፃ የልምነ ድንገል እስከ አፄ ፋሴር ድረስ ያለውን ታሪክ አንስቼ ፎቶ በደንብ አንስቼ በየአመቱ የየአመቱን ፎቶ አልበም አዘጋጅላት አለሁኝ እሱ እንግዲህ አንቺ ስታድጊ ይሄ ቅርስ እዚህ ቤት እንዳለ እንድታወቂ። ይሄ ቅርስ ያንቺ ነው አንቺ ነሽ፣ ኢትዮጵያ የምትወስችው አንቺ የሚቀጥለው ትውልድ ነሽ እና ይሄ የኢትዮጵያ ነው እንጂ የማንም ሀብት አይደለም። የትዚህ ለኛ ላለቀሰች ሁሉ እና አሁን ለማንም አልናገርም ትላለች። አትናገሪ ግን ምን የሚያስጨንቅም አይደለም ግን ለማንም እንዳትናገሪ ትምህርት ቤትም ውስጥ ናም ብዬ ከዛ በ2014 የዛሬ ሰባት ዓመት ሊሆን ነው እንግዲህ የዛን ጊዜ የህይወት ጓደኛ የነበረችው ልጅ ቤት ሄጄ፣ በይ እንግዲህ አሁን አየህ ይሄ ተስፋ መቁረጥ ነው። በቃ ይሄ መንግስት አይወድቅም፣ እና ስለዚህ እቃውን ሌላ እጅ ውስጥ መውደቅ የለበትም ነው። አሁን የምስክር ቃልሽን እንድትሰጪኝ አልኳት። እና ምን ብዬ ልጻፍልህ አለች። ኖኖ እሱንማ አችንሽ የምትጽፊው የምታውቂው ጻፊና ኢሜል አድርጊ ከዛን ያስቀምጠዋለሁ አልኳት። እሺ አለች። አላሁ ነው ኢሜይሉ በ2014 የአይኑ ምስክር ቃል ነው። ከዛ በኋላ እንግዲህ ዶክተር አብይ መጥተው ምረጡኝ ሲሉ መንቃት ጀመርኩ እና ልክ እሳቸው ሲመረጡ መጻጻፍ ጀመርኩ። አሁን እንግዲህ ለተለያዩ ራስንስ ያለው የኢትዮጵያ ኤምባሲ ከኢትዮጵያ በጣም ደህና ደህና ሰዎች ኢንፍሉዌንሻ የሆኑ ሰዎች መንግስት ውስጥ የተማሩ ወጣቶች የሚሰሙ በደንብ እነሱ እነሱን ምን እንደሆነ ሳልነግር ግን አንድ ትልቅ እቃ አለ የሚመለስ ስለዚህ እንዴት ነው ይሄን ማድረግ የሚቻለው እና እኔም ሆንኩም አለም አደባባይ መውጣት አያስፈልገንም ግን እቃው በድብቅ ዝም ብሎ ይመለስ ነበረ ሀሳቤ እና ከዚያ በፊት አንድ የረሳሁት ነገር እቃውን ሰርቀው ያመጡት ሰዎች ምን አሉ፣ ሼክ አላሙዲን ሊገዙን እና መቶ ሺህ ደለር ነው እንግዲህ አምጣ የሚሉኝ። እኔ ምን እላቸዋለሁ? እኔ ተራ ሰራተኛ ነኝ። እኔንም ብትሸጡኝ መቶ ሺህ ደለር አላወጥም። እንኳን ባቤትች መቶ ሺህ ደለር ሊሰጣችሁ እና ገንዘባችንን አንተ የምትወዳት ኢትዮጵያህን እንደፈለግህ ካቅፈህ ኑር፣ ግን ገንዘባችንን ሲሉ ሼክ አላሙዲን ይገዙናል አሉ። እሺ ሼክ አላሙዲን ከገዙት ግን እቃው ቀጥታ ኢትዮጵያ ነው የሚሄደው። እና ስለዚህ እኔ የመርጣቸው ሰዎች ምስክሮች የሆኑና በደብዳቤ ያለ በደንብ እናንተም እኔም አደባባይ መውጣት አያስፈልገንም፣ እቃው ግን ይመለስ። ከዛ እሺ ፎቶ ላክልናሉ። ፎቶ የተነሳ ነበረ እሱ ላኩላቸው። አልተሳካም። አየህ የሌባ ነገር ስለሆነ ሁሉም ቦጨቅ ቦጨቅ ማድረግ ይፈልጋሉ። እናም ሳይሳካ ሲቀር አሁን መጨረሻ ላይ ዶክተር አብይ ልክ ጠቅላይ ሚኒስትር ሲሆኑ ሰዎች ማነጋገር ጀመሩ በየቦታው። ከዚህ ከአቶ ሲራቅ ጋር የነበረን ቆይታ አላበቃም። ቀሪውን በሌላ ጊዜ ይዘን እንመለሳለን። በድረገጻችን ላይም ውሉ ወጋችንን እናኖራለን። ለሁሉም ለአሁኑ ግን እንግዳይን አቶ ሲራቅ አስፋውን ለጊዜያቸው አመሰግናለሁ። ጊዜ ርስጥልኝ

ታዩ ደግሞ ወዲህ ወደ ዩናይት ስቴትስ የሚመልሰን ቅንብር ነው። በዚህ በዩናይት ስቴትስና በዓለም ዙሪያ የበርካታ ሀገሮች ከተሞች እንደ ድጃፍ በተዘጉበት ከሁለት ሳምንታት በፊት በተሰናበተው የአውሮፓውያኑ 2020 ካስጨናቂው ሁኔታና ግራንድ አጋባን ከዘለቀው በኮቪድ-19 ወረርሽኝ ውስጥ ከነበረው ያኗኗር ዘይቤ ወይም ኑሮ አሻግሮ ያለውን ህይወት ለዛ የሚፈነጥቁ ሀሳብ ወለድ አጫጭር ታሪኮች ለአማርኛ ለመጀመሪያ ጊዜ ብዕሩን ያሟሸ ደራሲ ነው። ከዚህ ቀደም ሶስት ከፍ ያለ ግምት የተሰጣቸው ዳጎስ ያሉ ታሪክ አዘል የፎቶ መጽሐፍት በእንግሊዝኛ ጽፏል። ለራሲና የፎቶ ጥበብ ባለሙያው እንግዳይ ሱባለው መዓዛ ወደ ስቱዲያችን ተመልሷል። እንደ ወትሮ ተመልሷል ማለት ያስቸግራል። በአካል ስቱዲዮም አይደለም፣ የምታው እዚህ ዋሽንግተን ዲሲ አካባቢ ብትሆን እኔም ስቱዲዮ ውስጥ አይደለውም ያለሁትና በስልኩ መስመር ነው ብቅ ያልከው ሱባለው የተባለው ማእዛ በቅድሚያ ወደ ስቱዲያችን እንኳን ደህና መጣህ። ነበር ለካ ስቱዲዮ አይደለም ያለ ነው። ለማንኛውም እንኳን በድጋሚ ተ እንደ ድሮ የመጥቼ ስቱዲዮ አትቀበሉኝም። ያው እንግዲህ ቨርችዋል ስቱዲዮ ውስጥ መጣሁኝ። በኦንላይን ተገናኝተናል። አመሰግናለሁ ኢንተርኔት መስኮት ተገናኝተናል። አንተ በአካባቢያችን የምትኖር በመሆን ከዚህ ቀደም ሁለት ሶስትም ጊዜ የተለያዩ ስራዎች አደጋግመህ ባቸው ጊዜ ውስጥ በጻፍካቸው መጽሐፍቶች ምክንያት ወደ ስቱዲያችን ብቅ ብለህ ውይይቶችን አድርገናል። ኢትዮጵያ ኢንስፓሪንግ ጆርኒ፣ አሴንዲንግ ቱ ሄቨን እንዲሁም አዲስ አበባ የተባሉ ሶስት የኮፊ ቴብል የሚባለው መጽሐፍ ዘርፍ ጥንታዊ የኢትዮጵያ ታሪክን የሚመለከቱ በፎቶግራፊ የተደገፉ መጽሐፍት ነበር ከዚህ ቀደም የደረስከው። ዛሬ ለየት ባለ ሌላ መጽሐፍ የተገናኘ ነው። ለየት የሚለው የመጽሐፉ አይነት ብቻ ሳይሆን የጻፍክበትም የሥነ ጽሑፍ ዘርፍ ለየት ነው። ልቦለድ መጽሐፍ ስፈ ነው ልቃቂት የምትሰኝ የመጀመሪያ መሆኑን ለአድማጮቻችን ቀደም ብዬ አስታውቄያለሁ። በአማርኛ ልቦለድ ብርህን ስታሟሽ ልቃቂት እንዴት ብቃለች? ልቃቂት እንግዲህ ያው እንዳልከው በአማርኛ ነች። ሌሎች በእንግሊዝኛ ነው የተጻፉት ሆነ እንደገለጽከው። ነገር ግን አወላለዷም አመጣጧም በነዚህ በሶስት መጽሐፎች የተነሳ ነው ለማለት እችላለሁ። ምክንያቱም ሀሳቡ የመጣው አሰንዲንግ ለርን የሚባለውን መጽሐፍ ሚኒሶታ ዛሬ አስር ወር አካባቢ አስራ አንድ ወር አካባቢ ለማስመረቅ የሄድን ጊዜ ነው። ያን ጊዜ የስነ ጽሁፍ ሰዎች ናቸው። ግሩፑም የጠራኝም የጋበዘኝም በዛኝም የስነ ጽሁፍ ግሩፕ ነበረ። እንግዲህ ከነሱ ጋር መቀላቀል እና መጫወት ስጀምር እንደዚህ እንደዚህ አይነት ነገሮችንም መገፋፋት ጀመሩ። እኔም አንድ ሁለት ጽፌ ስልክላቸው መጀመሪያ ያው ይሄ ውሸትህን ነው የመጀመሪያ አይደለም አጭበርባሪ ምናምን የሚሉ ነገሮች መጡ እንግዲህ ከዛ በትንሽ ጊዜ ውስጥ ነው በአራት በአምስት ወይ በስድስት ሳምንት ውስጥ ነው ትራዱም ታሪኮች ተጽፈው መጽሐፍ ደረጃ የደረሱት ማለት ነው። ግሮም ልቃቂት መጽሐፍ ከመሆኗ በፊት ገና የመጀመሪያዎቹን ድርሰቶችህን ቀደም ብለህ እንዳልከው የጓደኛዎች ማህበርን በለው ጥቂት ሰዎች የሆናችሁ የምትናበቡበት መድረክ ላይ የነበረውን ምላሽ የጓደኞችህን ግርምት ከጠበቁት ውጭ መሆኑን ከዚህ ቀደም በአማርኛ መጽሐፍ አይደለም ምንም አይነት ድርሰት ጽፋ አለማወቅ እነኝ እነ ሁሉ ተጨማምረው የተለየ ስሜት እንደፈጠረ የነበረውን ሂደት የመከታተል እድል ነበረኝ። አንዳንድ ጥያቄዎችን ገፋ አድርገን እንሄዳለን። እሱ ባለው ልቃቂትን የጻፍኮ ልቃቂትና ሌሎችም ውሎች የሚል አስራ አንድ የተለያዩ አጫጭር ልቦለድ ታሪኮች ያሉበት መጽሐፍ ቤታችንን ዘግተን መደበኛ ስራችንንም አብዛኞቻችን ከቤታችን ወደ أنت سرعك على الموضوع بس كبت كبت ነገር ግን ሙሉ በሙሉ ቤት ውስጥ በነበርንበት ጊዜ ውስጥ ነው የጻፍከው አስፈሪ አሳሳቢ ሁኔታ ነበር ኮቪድ አስራ ዘጠኝ ፍጥሮ የነበረው የቀደመውን ሁለት ሀያን አብዛኛውን ጊዜ አብዛኛውን ወራት ማለት ይቻላል ህይወታችንን ይዞ የነበረበት ጊዜ ጫን ባለ ስሜት ነው ብዙዎች ያሳለፉት ስራቸው የተበላሸባቸው ንግዳቸው የተቋረጠ ብዙ ችግር የገጠማቸው ሰዎች በህይወት ፈተና የገጠማቸው ሰዎች ካቶች እንደሆኑ እናውቃለን። እንዲህ ያለ ጊዜ ውስጥም ግን መልካም ነገር ሊሰራ የሚችል መሆኑን ያሳየ ይመስለኛል። ስለ መጽሐፍ ይዘትና ሌሎች ቁም ነገሮች ከመካፈላችን በፊት፣ በተለይ ደግሞ በዚህ ጊዜ መጽሐፍ ምንም እንኳን አመችነትንም የፈጠረ አጋጣሚ ቢኖርም፣ እስኪ ስለሱ ደግሞ አጫውተን። መቼም አሁን እንደገለጽከው ከሆነው ጊዜው በጣም ከባድ ጊዜ ነው እንኳን ከእኛም በፊት ከእኛም ከዛም በፊት የነበሩ ሰዎች አይተውት የማያውቁት ህይወት ነው እየኖረን ያለ ነው። ከባድ ነው። ከቤታችን ወጥተን እኳ ምንም ማድረግ የማንችልበት ጊዜ ውስጥ ነው ያለ ነው። ነገር ግን በዛም ውስጥ የስራው የሩጫው ህይወት ትንሽ ቀነሳ አድርጎልናል። እሱም የሚዋሽ ነገር አይደለም እና ቤት ውስጥ በመቀመጥ ከቤት ነው የምንሰራው፣ ከቤት ነው ሁሉን ነገር የምናደርገው። በዛው የተነሳ ደግሞ ያው ከስራ በኋላ ጊዜ ማሳለፊያ ወይ ቴሌቪዥን ነው ወይ ማንበብ ነው ወይ መጽሐፍ ነው እና ትንሽ ጊዜ ፈጥሮልናል። ያ ጊዜ በመፈጠሩ ነው እንግዲህ ንቃቄት ምታስባ ተጽፋ እንደዚህ ታትማ እዚህ ደረጃ የደረሰችው። መልካም መጽሐፏ የመጣችበትን ሂደት እንመለከታለን። ከርሰቶች አንዳንዱን እያነሳሳለን የምንወያይ እናንዬ በሚል ርሰት ውስጥ ግራካሶ የተባለውን አካባቢ ቆቦራያ፣ የበቆሎ ሻጫን እናንየን ህይወት የምሮ ፈተናዋን ሰላምን በሌሎች መታገዝን መልሶ ደግሞ ለሌሎች ማካፈልን ፍቅርና ቸርነት የሚታይበት ህይወት በጣም ብዙም ያልተመቸ ህይወት ውስጥ ሆነው እንኳን ሰዎች እንዴት እንደሚኖሩ የሚያሳይ ታሪክ እናያለን። እትዬ ብርቄ ነጠላ ውስጥ አብዮቱን እና ሎት ያለፈውን የስነ ልቦና ጠባሳ እንመለከታለን። የቀይ ሽብር የዘመን ብዙ ወጣቶች የተገደሉበትም አንዲት እናት ጨቅላ ልጃቸውን በነጠላቸው ለመሸፈን ለማሳለፍ እየሞከሩ በመንገድ ላይ በሚያልፉበት ጊዜ ይ የሚፈልጉትን ፈተና ከነጠላው አሻግሮ የተመለከተውና በአእምሮ ውስጥም ታትሞ የቀረውን ነገር ወደኋላ ተመልሶ ያሳየናል። እንደው ለአንባቢዎች ታሪኮቹን ሳንቀማ በጣም በርካታ ርዕሰ ጉዳዮች ይልቁንም ደግሞ በአብዛኛው ተራውን የአንድ ኢትዮጵያዊ ህይወት የሚመለከቱ ታሪኮች ነው። በርብረ በልቦለድ መልክ ያቀረብከው አንደኛ ብዙ ዓመት እዚህ ዩናይት ስቴትስ ነው የኖርከው። በልጅነትን የመጣው ለባህሉም ከአማርኛም እንድትርቅ ይጠበቃል እንዳልሆን ካውቃለሁ ለባህልም ቅርብ መሆንህም እረዳለሁ። የአማርኛውን ጉዳይ ኋላ ላይ እናንሳለን። እነህ ታሪኮች እንዴት መጡ? ብዙ ጊዜ የሚኖርበትን ውስጥ ያሉበትን ህይወት ነው ሰዎች የሚጽፉ። አንተ ግን ሌላ ቦታ ሌላ ዓለም ነው ያለ። ብዙ ነገሮች ነው እዚህ ላይ ያነሳው። ለምሳሌ እነና ሚን አንዱ ሶስቱን አንስታል። ገና ስንጀምር አንድ የነገርኩህ ነገር ነበረ። እነዚህ ከዚህ በፊት የተጻፉ ሶስት መጽሐፎች የጉብኝት መጽሐፎች ናቸው። ብዙ ሪሰርች የሚያስፈልጋቸው ልቦለድ አይደሉም። እውነተኛ ታሪክ ላይ የተመሰረቱ ናቸው። ግን እነሱን ለመስራት በየቦታው ሙሉ ኢትዮጵያ ነው እንግዲህ መዞር የነበረብኝ። ከአንዴም ሁለቴ ሶስቴ በዛ ጊዜ ያየኋቸው ነገሮች ነበሩ። ለምሳሌ እናንዬን ካነሳ እናንዬ እውነተኛ ሰው ናት። ስሟ እናንዬ ላይሆን ይችላል። በቆሎ ሻጫ ቆቦራያ ያገኘዋት ከእሷ ጋር አስር መሆን አስራ አምስት ደቂቃ ቁጭ ብዬ ያሳለፍኩት በዛ ላይ ተነስቶ የተጻፈ ነው። እንግዲህ በአሁን ባለው ሁኔታ የዛን አካባቢ ብዙ ዜና እንሰማለን። ግራካሶ፣ ራያ ቆቦ፣ ራያ ወይም ደግሞ እንደ እነ ማይጨው ምናምን የመሳሰሉትን ሴትዮዋ ታሪኳ መነሻ የሆነችው ታሪኩ ሙሉን አንባቢዎች ሲያነቡት ያዩታል። መጨረሻ ላይ የኢትዮጵያ ተምሳሌ ቶና ነው የምትገኘው ፍቅር ያላት ምንም ዘርም ቦርደርም ብላ እማታይና ከሱ አልፋ ለሰው ፍቅር የምትሰጥ ሰው ናት። መጨረሻ መልእክቱ ብዬ ነው የማስበው። ግን ያው መልእክት ለአንባቢው ነው ጸሀፊው የሚያስበው ለአንባቢውም ደግሞ የራሱ መልእክት ያገኛሉ ብዬ ነው የማስበው። እዛ ውስጥ እንዲሁ ገፋ እናድርግና ታሪኮችን ከአንባቢዎቹ ላለመቀማት አንባቢያን መጽሐፉን አንብበ እንዲያገኝ የሚፈለግ በመሆኑ እሱም ለመቀማት አለፍ አለፍ እያል በሀሳብ ደረጃ አንተ የጻፍክበትን መንፈስ በሚከተል መልኩ አነሳለሁ። እብዱ በተሰኘው ርዕስ ውስጥ የእብዱን ቀጠሮና የአምስት ቀናት ሕይወቱን የሚመለከት ነገር ታጫውተናለ በተለምዶ የእብድ ታሪክ የሩቅ የሚመስለን የማናውቀው ሁኔታ የሚመስለን ያህል በደንብም ጠለቅ ባላለ ቀልድነት በበዛው የአንድ ወገኑን የተዛባ አስተሳሰብ ብቻ የሚያንጸባርቀው ነው። የአእምሮ ህሙማን የሚሳሉት በገጸ ባህሪ በመድረክም ሆነ ማስና በኢትዮጵያ በሚሰሩ በአብዛኛው፣ ሁሉንም አይደለም ጥሩ ተደርጎ የተሳሉ ገጸ ባህርያትንም እናያለን። ስለ አእምሮ ህመምም የምናውቀው ውስን መሆኑም ሊሆን ይችላል። እንደው በጠቅላላው ስታይ ከዚህ አንጻር አንተ ውም ገነኛ እኛንን እነሱ የሚል ራሳችን የምንሞግትበት አይነት ድረስ ወስትናለ። አሁንም ታሪኩን ከአንባቤ ሳንቀማ ዋና ምትለውን ነገር በዚህ ለማምጣት የሞክር ከሆን አጫፈንስ ይሄ ይሄ ነገር ሁለት እንደው ትዝ ከሚለኝ ከጽሁፉ ውስጥ አንድ ሁለት ስላንሳና የሆነ ቦታ ላይ ምን ይላል፣ ለመጀመሪያ ጊዜ ያዩት ሰዎች አስነውለታል ይላል። ቀጥለው ደጋግበው ያዩት ሰዎች በቃ በእብድነቱ ትንሽ ተሰምቷቸዋል እና ተደነጋጠዋል። ይሄ ሰውዬ እንዴት እንደዚህ ሊሆን ቻለ ራሳቸውን መመርመር ጀምረዋል። ግን ከዛ በላይ ደግሞ አመታት ያዩት ሰዎች ራሳቸውን መፈተን ጀምረዋል። በእብድነቱ ውስጥ የሆኑ ቁም ነገሮች ሲያደርግ ይታያቸዋል እና ይሄ እብድ ብለን እኛ የሰየም ነው ሰው እዚህ ቁም ነገሮች ሲያደረግ እኛ እብድ ተብለን ያልተሰየም ነው ሰዎች ምን እያደረግን ነው የሚል ራስን የሚጠይቅ አይነት ነው። እና እንግዲህ አሁንም ትንሽ ውስጡ አንድ ደራሲ ያለው ነገር ሰምቼ ነበር። የደራሲውን ስም አላስታወሰም። ልብ ወለድ ይሸኛል እንጂ አያደርስም የሚል ነገር ጽፎ ነበረ። እኔም በዚህ ያሰብኩት ምንድን ነው ከዚህ ትንሽ ታሻሽየው መሸኘት ብቻ ሳይሆን ትንሽ ስንቅ አስይዤ ነው የምሸኘው። አንባቢውን ከስንቋ ላይ የቆነጠረ የኔን ሀሳብ ይመለከታል። ግን በኋላ መጨረሻው ምንድን ነው ራሱ አንባቢው ራሱ በሀሳቡ ይደርስበታል ብዬ ነው የማስበው። እና አብዱም ብዙ ታሪኩን ላለመናገር እንደዚ አይነት ጥያቄ የሚያነሳ ነው ብዬ አስባለሁ። እንዳልከው አንዳች ኮርኳሪ ስሜት በአንባቢው ላይ ማሳደር የቻለ ጽሑፍ ታሪኩ በተደራሲ በአንባቢው ቦና እንዲቀጥል ነው ትልቁ ምኞትምና ያን ያህል እንዲያስቡ ካደረገ በራሱ ተሳክቶልኛል ማለት አለበት። አንባቢዎች የሚሰጡን ምላሽ ወደፊት እንነጋገርበታለን። መጽሐፍ ገና ብቅ ማለቷ ነው። በመግቢያ ጠቆም እንዳደረግኩት ለአንተ የአማርኛ ኮንሰርት አዲስ መሆኑ ነው። ጓደኞቹ በዛ መልኩ የተለየ አግራሞት የጻፍከው በእርግጥ አሁን ነው። ረጅም ጊዜ የወሰደ ነው። ሌላ ሰው የጻፈው ነው። ድረስ የሄደው ውዝግብ የመጣው እንዲያውም ግሩም መጽሐፎች እንግሊዝኛ የጻፍክ ስለሆንክ ልቦለድም ባይሆኑ የሆኑ ለስነ ጽሁፍ ሩቅ አልነበርክም። ነገር ግን ለአማርኛ ሩቅ ነው የሚሉም ነው። ሁለተኛ ደረጃ ተማሪ ባለበት እድሜ በልጅነት ነው ወደዚህ ወደ ዩኒቨርሲቲ የመጣሁን የአማርኛ ስነ ጽሁፎች ጋር ሊኖር የሚችለው አጋጣሚ ውሱንነት ጭምር ይመስላል እነኝን አይነት ጥያቄዎች እንዲነሱ ያደረገው። ነገር ግን ቅድም እንደነገርከን በስድስት ሳምንት ውስጥ ነው። ነባር ደራሲያን እንኳን ከሚወስድባቸው ጊዜ በጣም በፈጠነ መልኩ ነው አንዱን ከሌላው አከታትለ ያመጣው እና ያን ጨዋታ እንዲራዘም ብዙ አንዱ ከሌላዊ እያነበበ አነበበ እየተቀረጹ ስትወያዩ ነበረውን የመከታተል እድል ነበረኝና፣ እስኪ ስለ እሱ ንገረን። እንዴት በዛ ፍጥነት ሊሆን ይችላል? አንዴ ከተጀመረ በኋላ ነው ዝም ብሎ ጭንቅላት ታሪኮች ይፈርሱ ጀመረ። አንተ እንግዲህ ያው በጣም ለሬዲዮ እንደሚስማማ አድርገ ነው የጓደኞቼን ሀሳብና አለማመን ያቀረብከው። ከዛም ጠንከር ጠንከር ያሉ ቃላቶች ተጠቅመው ነው እነሱ ውሸታ መሆኔን የነገሩኝ የነበረው እውነት ነው። የመጀመሪያዋ ጽሑፍ ልቃቄት ብትለዋነ ልቃቄትን ጽፌ ግሩፕ ውስጥ ክበብ ውስጥ ሳስነባቸው መጀመሪያ ምንም የደረሰኝ ነገር የለም። ያው በሀሳቤ እኔ አይ ጠልተውታል ምናምን ብዬ ዝም አልኩ። ለካ እነሱ ራሳቸው ውስጣቸውን እያብላሉ ይህ እውነት ነው፣ ውሸት ነው ምናምን የሚለውን ነገር ለመመለስ ነበረ። ከዛ ያው እነዚህ የጥያቄና የአስተያየት ሩምታዎች ወረዱ። አንዳንዶቹ አንተ አይደለህም እውነተኛውን ጸሐፊ ንገረን ምናምን የሚሉ ነገሮች መጡ። ከዛ እንግዲህ እነሱንም ለማሳመን ይሁን ምን ይሁን አላቅም። በተከታታይ አንዱ ለሶስት አራት የሚሆኑ ፀፌ አቀረብኩኝ። ከዛ ያው እኔነቴን አረጋገጥኩኝ። አንዳንዴ እንደውም በቪዲዮ ሁሉ ለማየት ፈልገው ነበር ስጽፍ መስለኝ። ብቻ በአጠቃላይ ተረጋግጧል። አሁን ከአስራ አንድ ጽሑፎች በኋላ ያው ምንም መካድ የማይችሉት ነገር ነው። እንዳልከው ጽሁፎቹ የተጻፉት በስድስት ሳምንት ውስጥ ነው። ጁላይ ግማሽ አካባቢ ተጀምሮ ኦገስት መጨረሻ አካባቢ ነው ያለቀው። እንግዲህ ፍጥነት የሚለውን ነገር አንደኛ የመጀመሪያ ስለሆነ ፍጥነት መኖሩንም አሁን ስሰማ ነው ማቀው እንጂ መፍጠኑንም መቀዝቀዙንም ያን ጊዜ ስጽፈው ማቀው ነገር አልነበረም። ስለዚህ እሱ እሱ እንግዲህ ረድቶኛል እንግዲህ በፍጥነት መጽሐፍ ከሌለብኝ ወደፊት ስጽፍ ትንሽ ዘግየት ታርጌ ለመጽሐፍ ሞክራል። ያንጥተ ልምድ ይጨምራል። አካባቢውም አንተም የሚጠብቁት እንዲሁም ከፍ እያለ ይሄዳል። የአማርኛ የመጀመሪያ ሆኖ ነው የሚያየ ነው እሱ ባለው በልቃቂትና ሌሎችም ወጎች እያመጣቸው ታሪኮች ከጉዞው ጋር የተያያዙ ቢሆኑ ጉዞውን የሚመለከት አሁን በጣም ቶ የምናየው ድርሰት አለ። ኩናም ፍለጋ የሚለው ወደ ደቡብ ኢትዮጵያ ይወስደናል። በጣም ለየት ያለ አኗኗር ዘይቤ የሚከተሉ ኢትዮጵያን ባህል ያስገኛል። लेकिन बिल्कुल दिक्कत नहीं आई होजा बंदी खूना लाइट जुगजे የሰራ መሆን ያስታውቃል። ማስታወሻ ትይዝ ነበር። ያኗኗር ዘይቤያቸውን ባህል ውስጥ የሚደረጉ ነገሮችን፣ ምክንያቶችን የሁለት ዓለም ሰዎችን ወይም ገጸ ባህሪያትን አንድ ቦታ በምታመጣበት በዛ ታሪክ ውስጥ ዘመናዊው ዓለም የሚፈጥረውን ውጥረት ከዚህ ከዩናይት ስቴትስ የሄደች ገጸ ባህሪ እዛ በጣም ተፈጥሯዊ ስለሆነ ሁኔታ ውስጥ ስትመስል እናያለን። አሁንም ታሪክን ላለመቀማት የአንባቢዎችን እድል አለመውሰድ ወደዋናው ወደ ዋናው ሀሳብ ልውሰድህን በጣም በርካታ ባህሎች ናቸው። አንድ ቦታ በሚመስሉ ከፍ መንደር የተለያዩ ነገሮችን እናያለን። የሰዎቹም አኗዋደዋል ቢሆን በባህል ውስጥ የሚታወቁትም መሰረቶች በጣም ሰፊ ናቸው። በጉዞ ወቅት ማስታወሻዎችን ትይዝ ነበር። ለቀደሙት መጽሐፍት የመጽሐፍቱ ጠባይ ነው እና ጥናት ይደረጋል እንዳልኩት በልቦለድም ጥናት መሰረቶች ይደረጋሉ ግን በዚህ ደረጃ ያደረግከውን ኩናን ፍለጋ ላይ ጎልቶ የምናየው ይመስላል። ስለሱ ደግሞ ንገረኝ። ኩናን ፍለጋ፣ እውነትህን ነው። በደቡብ አካባቢ ያሉትን ማህበረሰቦች የሚያሳይ ባህላቸውን የሚያሳይ ጽሑፍ ነው። ግን ጽሑፉ እንደ ሪሰርች ወይም ደግሞ እንደ ታሪካዊ መጽሐፍ ዝም ብሎ ስለ ካልቸሩ ብቻ ሳይሆን እንደ ልቦለድ ነው የተጻፈው። ያው ከዚህ ሀገር ከአሜሪካ ውስጥ የሄደች ልጅ ያየችው የተፈጥሮ ከተፈጥሮ ጋር ተሳስሮ የመኖር አኗኗር ነፃነት ምን ያህል እንዳስቀናት እና ምን ያህል እንደወደደችው በማሳየት በዛ ውስጥ አሳልፌ ነው እንግዲህ ባህሉንም ለማሳየት የሞከርኩት። ማስታወሻ ይዛህል የሚለው ያው እንግዲህ ለነዛ ለመጀመሪያ መጽሐፎች የሚሆን ቪዲዮ ማንሳት፣ ፎቶ አንዳንድ ጊዜ መጻጻፍ አለ። ከዛ በላይ ግን የረዳኝ ነገር ምንድን ነው፣ በጉዞ ላይ ከምታገኛቸው ነገሮች አንዱ ጓደኞች ናቸው። በየቦታ ጓደኛ ታፈራለህ። ደቡብ ውስጥም የበና ተወላጅ ቱሪዝም ካምፓኒ ራሷን ከፍታ የምትሰራ ጋዲ የሚል ካራክተር አለ። አሁን እንትን ውስጥ ገጸ ባህሪ አለ። ምናምን ፍለጋ ውስጥ በእሷ የተሰየመ ገጸ ባህሪ ነው። እነዚህ ጓደኞች አንተ መጽሐፍ በምትጀምርበት ጊዜ እና አንዳንድ ነገር ሲጎል፣ አንዳንድ ነገር ስታስብ እነሱንም መጠየቅ ትችላለ። አንተንም ፎቶዎች እንታያለ፣ ቪዲዮዎች እንታያለ። ከዛ በኋላ ግን ትልቁና ዋናው ምንድን ያየኸው የሚለውን ራስህን መጠየቅ ነው። አሁን ከዚህ በፊት ብያለሁ፣ ሌላ ሌላ ሌላ መድረኮች ላይ እዛ አካባቢ ብዙ የሚደረጉ ባህሎች አሉ። ለምሳሌ ቡልጃምፔኝ፣ ቫንጋዲ ምናምን እየተባለ በዘፈንም በሌሎች መጽሐፍ ሰብተናቸዋል። ግን እንዴት ነው ጠልቀን ለማወቅ ፍላጎቱ ነበረው ነው መጀመሪያ የሄድኩ ጊዜ ለፎቶ ብቻ ነው በቃ ያው ፎቶ ሁኔታው ሆነ ይቺ ተመለስ ሁለቴ ሶስቴ ተመላለሽ ሲሄድ ባህሉ ለካ ከምታየው ንስም ሆነ ማንጋሪም ሆነ ቡንጃምቢን ከዛ ባሻገር ትልቅ ጥልቅ የሆነ ሚንግ ያለው ባህል ልቃቂትና ሌሎችም ወጎች ከአጫጭር ልቦለድ ታሪኮች ደራሲውን ሲሁን እሱ ባለው መዓዛ ጋር ያደረግነውን ቆይታ ነበር አድማጮች የተከታተላችሁት። እሱ ባለውን ለቆይታው ለጊዜው አመሰግናለሁ። እንደ ወትረው ሁሉ ቀሪ ወጋችንን በድረ ገጻችንና በፌስቡክ ገጻችን ላይ እናኖራለን። ቀሪውን በሌላ ፕሮግራም እናቀርባለን። አሁን ግን እንግዳይን እሱ ባለው መዓዛ ለጊዜው አመሰግናለሁ። እግዜር ይስጥልኝ። አሁን የአዲስ አበባ መስኮት ሊከፈት ነው። አሁን የአዲስ አበባው መስኮት ተከፍቷል ንጉሴ አክሊሉ ቀደም ብዬ በመግቢያ እንደጠቆምኩት በክርስትና አማኞች ዘንድ ከነገ በስቲያ ማክሰኞ የሚከበረውን የጥምቀት በዓል ተንተርሶ የበዓሉን አከባበር አስመልክቶ ከተቀናበረ ዝግጅቱ ጋር በስልኩ መስመር በመጠባበቅ ላይ ይገኛል እንዴት አመሻችሁ ነገ ጥር አስር ቀን በክርስትና እምነት ተከታዮች ዘንድ የጥምቀት ከተራ በዓል ነው የዋናው የማክሰኞ ጥር 11 በዓል ዋዜማ እንደማለት ነው። ከተራ ጥምቀተ ባህሮቹ እንደሚከተሩ የማሳያ ቃል ነው። የከተራ በዓል ታቦታት ከየአብያተ ክርስቲያናቱ ወጥተው ወደ የጥምቀተ ባህሩ ወርደው የሚያድሩበት ማለት ነው። ይሄ በዓል በተለይ በአዲስ አበባ ከተማ ጃንሜዳ ድሮ ድሮ ሲከበር አርባ አራት ታቦታት እንደሚያድሩ ተደርጎ ነበር የሚነገረው። በአዲስ አበባ አርባ አራት ያህል ቤተ መቅደሶች በዚያ ጊዜ መኖራቸው ያጠራጥራል። ነገር ግን ምናልባት ድርብ ድርብ ድርብ እየሆኑ እየሄዱ አርባ አራት ሊሞሉ ይችላሉ። አሁንም አርባ አራቱ ታቦት እየተባለ ይነገራል። ጎንደርም እንደዚህ አለ። ጃንሜዳ በአሁኑ ጊዜ አስራ አራት ታቦታት ናቸው የሚያድሩት። አብዛኛዎቹ በአራቱም ማዕዘናት በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ ያሉ አብያተ ክርስቲያናት የጥምቀትን በዓል የከተራን በዓል በተለይ የሚያከብሩት በየአጥቢያ ባህረ ጥምቀታቸው ነው እያደሩ አንድም፣ ሁለትም፣ ሶስትም እየሆኑ ነው እንጂ እንደ ድሮ እንደ አዲስ አበባ ያሉ አብያተ ክርስቲያናት የጥምቀትን በዓል በጃን ሜዳ ያከብራሉ ማለት አይደለም። ኢትዮጵያ ከኢትዮጵያ ውጪ በኢየሩሳሌም በርካታ ገዳማት አሏት፣ በእስራኤል በእነዚያ ገዳማትና አብያተ ክርስቲያናትም ይኸው በዓል ይከበራል። እነሱ ደግሞ የጥምቀትን በዓል የሚያከብሩት ጥር አስር ቀን ነገ ነው። ለመሆኑ እንደው አጠቃላይ ሥነ ሥርዓቱ በዚህ ያለው ምን ይመስላል? ጨዋታን ጨዋታን ስቶት ከእስራኤል ኢየሩሳሌም እዚህ መጥቶ ያለው አቶ አማከለ ገበየሁ ግርማዬን በዚህ ጉዳይ ላይ አነጋግሬው ነበር። ጥምቀት እንዴት ነው እናንተ ጋር የሚከበረው? እንግዲህ ዋናው የጥምቀትን በዓል የኢየሩሳሌም ገዳማት ማህበርና ምእመናን፣ እንዲሁም ደጸ ጳጳሱ ባሉበት ጥር አስር ቀን ነው። በዮርዳኖስ ወይ ኢያሪኮ በሚገኘው በጥንተ ታሪኩ ዮሐንስ ጌታችን ባጠመቀበት ስፍራ ብዙ አብያተ ክርስቲያናት፣ ፓትርያርኮች፣ ሊቃነ ጳጳሳት፣ ምእመናን ተሰብስበው የምናከብረው ጥር አስር ቀን ነው። አስራ አንድ አይደለም እዚያ ዋናው የሚከበረው እኛ እንደዚህ እንደ ኢትዮጵያ ያው አስርም ከተራ ነው ያው በከተራው ዕለት ሁሉም ተጠቃሎ እዚያው ወንዝ ዳርቻ በቅደም ተከተል ተራለን የግሪክ ኦርቶዶክስ የአርመን ያው እንደ ልማዳቸው እነሱ ይቀድማሉ ከዚያ ያቀጥለን እኛንን የእነሱ ቦታውን አክብረው እስከሚለቁ ድረስ እኛ ደግሞ በዮርዳኖስ በሚገኘው የቅድስት ስላሴ ፍራሽ ቤተክርስቲያን አጠገብ ጸሎትና ምህላ አድርሰን ትምህርትና ስብከት ተሰጥቶ ቦታው ሲለቀቅ ወደ ወንዙ ሄደን ያው በጽሀን ሊቃነ ጳጳሳት ቡራኬ ተባርኮ ከጥምቀቱ በረከት ምእመናኑ ይረጫሉ ማለት ነው። ግን ያው በየቤተክርስቲያኑ በተለይ በደብረ ገነት ኪዳነ ምሕረት ቤተክርስቲያን ስርዓተ ማህሌቱ እዚያ ይታደራል ማለት ነው። ታቦተ ሕጉ ይወጣል። ታቦት ይዛችሁ ትሄዳላችሁ፣ እንደ ሄዳችሁ ትመለሳላችሁ። ይህ ስርዓት አለ። በመሰረቱ ታቦት በኢየሩሳሌም ቤተ መቅደስ አይወጣም። እስካሁን ድረስ ያው ገዳማቱ አያወጡም። በጥምቀትም ለተሰራ ታቦት ወደ ባህር አይሄድም። እንግዲህ ከጥንት የቆየ ስሪት ስለሆነ በዚያ መልክ አልተሞከረም። አሁን አሁን ደግሞ በኢያሪኮ የቅዱስ ገብርኤል ቤተ ክርስቲያን ቅዳሴ በተወረቀ ጊዜ ቤቱ በተከበረ ጊዜ ታቦት የማውጣት ልምድ ተጀምሯል። በኪዳን ብረት ንብረገነት፣ በበዴ ሱልጣን እና በቤተልሔም ኢየሱስ ገዳም በየአመቱ ታቦት አይወጣም። አመሰግናለሁ አቶ አማከለ ገበየው ግርማዬ። የማክሰኞው የጥምቀት በዓል ነገ ጥር አስር ዋዜማው ነው። ሐሌ ሐሌ ሐሌሎያ ተጠምቀ ሰማያዊ በዕደ መሬታዊ፣ ሰማያዊው አምላክ መሬታዊው በመጥምቀ መለኮት ቅዱስ ዮሐንስ እጅ ተጠመቀ እያሉ ሌሊቱን ሲያከብሩት፣ በዝማሬ ሲያመሰግኑት፣ በቅዳሴም ሲያወድሱት ያድራሉ። መልካም በዓል። አድማጮች ስለ ድምፁ ጥራት ይቅርታ ጠይቃለሁ። እንግዲህ አክሊሎን ለዝግጅቱ አመሰግናለሁ። ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ ቀደም ብለን ባነሳሳናቸው ጥያቄዎችና ለራዲዮ መጽሔት ይስማማሉ ባላችኋቸው ርዕሰ ጉዳዮች ዙሪያ እንደሚመቻችሁ በመጽሐፍ ሆነ በመደወል እንድትሳተፉ እየጋበዝን ዛሬውን ግን በዚሁ ልንቋጭ ነው። አሁን የቀረን ድምጽ ራዲዮ የአማርኛ ቋንቋ አገልግሎት ዘወትር በየዕለቱ ከሰዓት እስከ 4 ሰዓት በ22፣ በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ ነገሰኞ ከሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅ